የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ለክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት ወይም የገና በዓል በሰላም አደረሳችሁ። የዛሬ የሰኞው ምሽት ታህሳስ 29 2011 ዓ ም ምሽት ዝግጅቶችን ይዤ አብሬያቸው የማመሸው ጽዮን ግርማ ነኝ። ኢትዮጵያ እና ኤርትራን የሚያገናኘው የኡምና ሀርጅ ሁመራ ድንበር ዛሬ ተከፈተ። ዘገባ አለን። ኢትዮጵያውያን ሀገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበት ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። መግረፍና ማሰር ነው ያልቻል ነው ስለማያስፈልገን እንጂ መንግስት መሆንማ አለመሰከረኮ በአንድ ድምጽ የዚህም ዘገባ ዝርዝር ይኖረናል። የገና በዓል የተመለከተ ዝግጅትም ከሎስ አንጀለስ ይዘናል። ሌሎች ዘገባዎችም አሉን። አብራችሁን ቆዩ። ጋቢና ቪኦኤ ዜና እናስቀድም። አጠር ጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። የጋቦን መንግስት ቃል አቀባይ ዛሬ ማለዳ በሰጡት መግለጫ የመፈቅለ መንግስት ሙከራ ያደረጉት ወታደሮች ካለ አንድ በስተቀር ሁሉም ታስረዋል ብለዋል። የጋቦን መከላከያና የጸጥታ ኃይሎች አገር ወዳድ ንቅናቄ መሪ ነኝ ያሉት ሌተናንት ኬሊ ኦንዶ ኦቢያንግ እንደተያዙ የመንግስት ቃል አቀባይ አስታውቋል። ከአምስቱ ቡድን በመጨረሻ የተያዙት ኦቢያንግ መሆናቸውም ታውቋል። ከተግባሩ ጋር በተያያዘ የተያዙት ሁለት ወታደሮች በመንግስት ኃይሎች እንደተገደሉ ተገልጿል። የጋቦን መንግስት ቃል አቀባይ ጋይ በርትራንድ ማፑኙ ሁኔታውን በመንግስት ቁጥጥር ስር መሆኑን ገልጸዋል። ወታደራዊ መኮንኖች ዛሬ መዲናይቱ ሊብረቪል የሚገኘውን የጋቦን ብሔራዊ ሬዲዮ ተቆጣጥረው ነበር። የብሔራዊ መልሶ ማቋቋም ካውንስል የመመስረት አላማ እንዳላቸውም ተናግረው ነበር። ፕሬዚዳንት አሊ ቦንጎ በቅርቡ በሬዲዮ ያደረጉት ንግግር በስራቸው ለመቀጠል ባላቸው ብቃት ላይ ጥርጣሬ ያሳድሯል ሲሉ ሌተናል ኬሊ አንዶ ኦብኛግ በሬዲዮ ተናግረው ነበር። ፕሬዚዳንቱ በገጠማቸው ስትሮክ ወይም በአንጎል ውስጥ የደንቧንቧ መዘጋት ምክንያት ሞሮኮ እየታከሙ እንደሚገኙም ተገልጿል። የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጆን ቦልተን ከከፍተኛ የቱርክ ባለስልጣኖች ጋር ለመነጋገር ቱርክ ይገኛሉ። የትራምፕ አስተዳደር የቱርክ ወታደራዊ ኃይል ከአሜሪካ ወታደሮች ጋር የሚተባበሩበትን ኩርድ አማጽያንን ኢላማ እንዳያደርግ ከባለስልጣኖች ማረጋገጫ ማግኘት ያስፈልጋል። ዩናይትድ ስቴትስ ሶሪያ ያሉትን ሁለት ሺህ ወታደሮቿን ለማስወጣት እንደ ቅድመ ግዴታ አድርጋ ከምታቀርባቸው መካከል አንዱ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን በመታገል ተግባር የረዱት ኩርድ ተዋጊዎችን ደህንነት እንዲጠብቅ ማድረግ መሆኑን ትላንት ከተናገሩ በኋላ ነው ቦልተን ወደ ቱርክ የሄዱት። ቱርክ የሶሪያ ኩርዶች ህዝባዊ ጥበቃ ህዋስ የተባሉትን ኩርዳውያን ተዋጊዎችን በደቡብ ምስራቅ ቱርክ ለአስርት ዓመታት ያህል የአመፅ ውጊያ ሲያካሄድ ከቆየው የኩርድ ቡድን ጋር ግንኙነት አላቸው ብላ ታምናለች። ጥገኝነት ለመጠየቅ ወደ ኦስትሬሊያ ስታመራ ታይላንድ ውስጥ የታገደችው ወጣት የሳውዲ ተወላጅ በግዴታ ወደ ሀገሯ እንድትመለስ አይደረግም ሲል የታይላንድ ኢሚግሬሽን ፖሊስ ገልጿል። ሜጀር ጀኔራል ሰርቻቴ ሀብካራን ዛሬ ለጋዜጠኞች በሰጡት መግለጫ ራሀፍ መሐመድ ከተባበሩት መንግስታት ድርጅት ባለስልጣኖች ጋር እንድትነጋገር ይፈቀዳል ብለዋል። የ18 ዓመት እድሜ ወጣቷ ከቤተሰቧ ጋር ወደ ኩዌት ለእረፍት ከሄደች በኋላ አምልጣ ቅዳሜ ማታ ሳቫርዳ ቡሚ አውሮፕላን ማረፊያ ላይ እንደገባች ታውቋል። ወጣቷ ዛሬ በአውሮፕላን ማረፊያ ውስጥ መሽጋ ከተባበሩት መንግስታት ድርጅት ሰዎች ጋር እስከምትነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልክቶችም አስተላልፈዋል። ቤተሰቦቼ በጣም ጥብቅ ከመሆናቸው የተነሳ ጸጉሬን በመቁረጤ ብቻ ለስድስት ወራት ያህል አንድ ክፍል ዘግተውብኛል። አሁን ብንመለስ ከሳውዲ አረቢያ እስር ቤት እንደወጣው ይገድሉኛል ብላለች። አድማጮች ለሰዓቱ ያዝናቸው፣ አጠር ያሉን ምሽቱ ዜናዎች እነዚህ ነበሩ። ከቀሪ ቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር ጋቢና የምትከታተሉት ከአሜሪካ ድምጽ እየተላለፈ የሚገኘውን የጋቢና ቪዮኤ ዝግጅታችን። ወደ ቀዳሚው ዘገባችን እናልፋለን። ኢትዮጵያና ኤርትራን የሚያገናኘው የኡምሃና ኡምናሀ ሀጅር ሁመራ ድንበር ዛሬ ተከፍቷል። በመክፈቻ ሥነ ሥርዓቱ ላይ ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ኢሳያስ አፈወርቂ ተገኝተዋል። ብርሃነ በርሄ ከአስመራ ተከታዩን ሪፖርት ልኮልናል። ኤርትራንና ኢትዮጵያን የሚያገናኘው የሁመራ ኦም ሀጀር የየብስ መስመር ዛሬ ታህሳስ በፕሬዝደንት ኢሳያስ አፈወርቂና በኤፌዴሪ ጠቅላይ ሚኒስተር ዶክተር አብይ አህመድ በይፋ ተከፍተዋል። በዚህ በኤርትራና ኢትዮጵያ ብሔራዊ መዝሙሮች ታጅቦ በኦም ሀጀር ከተማ በተደረገው የመክፈቻ ስነ ስርአት ላይ የኤርትራ የውጭ ጉዳይ ሚኒስተር አቶ እስማን ሳለህ፣ የፕሬዚደንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ የምዕራብ እዝ አዛዥ ብርጋዴር ጀኔራል ተክለ ክፍላይ፣ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ እንዳርጋቸው ያቀረባቸው የኢፌዴሪ መከላከያ ሚኒስቴር ኢታማጆር ሹም ጀነራል ሰዓረ መኮንና የኦም ሀጀር ነዋሪዎች ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ከተማ ተሰናይ ሲገቡ ፕሬዚደንት ኢሳያስ አፈወርቂና የተሰናይ ህዝብ ደማቅ አቀባበል አድርጎላቸዋል። ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ከከተማ ተሰናይ በከተማ ጎልጅ መስመር ወደ ከተማ ኦም ሀጀር ተጉዘው ነው የሁመራ ኦም ሀጀርን የየብስ መስመር የከፈቱት። የመስመሩ መከፈትን ተከትሎም የኦም ሀጀርና የሁመራ ነዋሪዎች የገናን በዓል በከተማ ኦም ሀጀር በጋራ አክብረውታል። የኤርትራና የኢትዮጵያ መሪዎች ሐምሌ ዘጠኝ ሁለት ሺ አስራ ስምንት አስመራ ላይ የተፈራረሙት የወዳጅነትና የሰላም ስምምነት የሁለቱ አገሮችን የህዝብ ለህዝብ ግንኙነት ማጠናከር የሚል የሚገኝበት ሲሆን ይህን ተግባራዊ ለማድረግም ከሶስት ወራት ገደማ በፊት በመስከረሙ ወር ላይ የደባይ ስማ ቡሬ የዛላንበሳ ሰርሃና የአድኋላ ራማ የየብስ መስመሮች መከፈታቸው የሚታወስ ነው። ይህን ተከትሎም የህዝብ ለህዝብና የንግድ ልውውጥም ሲደረግ እንደነበረም ይታወሳል። በቀጣይ በእነዚህ የሁለቱን አገሮች የሚያገናኙ መንገዶች መካከል የሚደረገው የህዝብና የንግድ እንቅስቃሴዎችን በተመለከተ የሁለቱ አገሮች መንግስታት በዝርዝር ጉዳዮች ላይ እየተወያዩ ህግና መመሪያዎችን በማዘጋጀት ላይ እንደሆኑና ረቂቅ ሰነዱ ከተዘጋጀ በኋላም የሕዝብና የንግድ እንቅስቃሴው ዳግም ሕጋዊ በሆነ መልኩ እንደሚጀምር የተገኘው መረጃ ያመለክታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃንን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያውያን ሀገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበት ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ዛሬ እየተከበረ የሚገኘውን የገና በዓል አስመልክተው ባስተላለፉት መልእክት ነው። በኢትዮጵያ ያለው አንድ መንግስት ነው ፣ እርሱም እኔ የምመራው መንግስት ነው ሲሉ ጠቅላይ ሚኒስትሩ ከመምህራን ጋር ባደረጉት ውይይት ተናግረዋል። ይህንንም የተናገሩት በኦሮሚያ ክልል አንዳንድ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችን በተመለከተ በሰጡት አስተያየት ነው። እስክንድር ፍሬው ተከታዩን ዘገባ ልኮልናል። ጠቅላይ ሚኒስትር አብይ አህመድ ለመላው የክርስትና እምነት ተከታዮች ያስተላለፉት መልእክት የመጽሐፍ ቅዱስ እውቀታቸውን ስፋት ያሳዩበት ወቅታዊውን ሁኔታም የዳሰሱበት ነው የክርስቶስን መወለስ ስናስብ አገራችንንም እናስባት ብለዋል ጠቅላይ ሚኒስትሩ ያኔ ክርስቶስ በተወለደበት ዘመን በቤተልሔምና በዙሪያዋ የነበሩ ሁኔታዎች ዛሬም በአገራችን አሉ ብለዋል ጠቅላይ ሚኒስትሩ እሳቸው እንዳሉት ቤተልሔማውያን በእጃቸው ያገኙትን ጸጋ መጠቀም አልቻሉም ይልቁን በቅናት በግዴለሽነት በጥቅም ሽኩቻ በየወገኑ በመከፋፈልና በስልጣን ጥም ተነ ተጠናክረው እድላቸውን አባከኑት። ኢትዮጵያውያንም በዘመናቸው ያገኙትን እድል እንዳያጡ መጠንቀቅ እንዳለባቸው ነው ጠቅላይ ሚኒስትሩ ያሳሰቡት። በዘመናችን ያገኘነውን ሀገራችንን የመለወጥ፣ የማሻሻል፣ የማሳደግና የማዘመን እድል እንዳናጣው እንደ ልባም ሰው ማሰብ አለብን ያሉት እንደ ቤተልሔም ሰዎች ስንዘናጋ፣ እንደ ሄሮድስ ሾትል ስንሞርድ፣ እንደ ሊቃውንተ አይሁድ በትንሽ በትልቁ ስንጨቃጨቅ፣ እንደ ዘመኑ ሰዎች ስንከፋፈል፣ እንደ ፈሪሳውያንና ሰዱቃውያን ስልጣንና ጥቅም ቀረብን ብለን በኩርፊያ ስናምጽ እድሉ እንዳያልፈን ያሉት እንደ እረኞችና እንደ ሰባ ሰገል አውቀን እንጠቀምበት ሲሉም አሳስበዋል። ጠቅላይ ሚኒስትር አብይ በትናንትናው እለት ከመላው አገሪቱ ከተውጣጡ ከ3600 በላይ መምህራን ጋር በጽህፈት ቤታቸው ተወያይተዋል። ጠቅላይ ሚኒስትሩ በዚህ ወቅት በሰጡት ማብራሪያም በአንዳንድ የአገሪቱ አካባቢዎች በተለይም በኦሮሚያ ስላሉ የታጠቁ ኃይሎች አንስተዋል። በኢትዮጵያ ያለው አንድ መንግስት ነው፣ ያም እኔ የምመራው መንግስት ነው ሲሉ ነው የተናገሩት በመንግስታቸው ላይ የሚሰነዘሩ ትችቶችንም አጣጥለዋል። ጠቅላይ ሚኒስትሩ መታሰር፣ መገረፍ፣ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል፣ ስተናል። መግረፍ እና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ አለመሰከረኮ በአንድ ድምፅ ይሄ መስራት አይጠቅመንም፣ ለሁሉም አይጠቅምም። መስተካከል ይኖርበታል። ሰላም ያስፈልጋል። ለሰላም ከልብ መስራት እንፈልጋለን። ጠቅላይ ሚኒስትሩ ከመምህራን ጋር ባደረጉት በዚህ ውይይት በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በድጋሚ ለክርስትና እምነት ተከታይ ወዳጆች እንኳን ለኢየሱስ ክርስቶስ የልደት ወይም የገና በዓል በሰላም አደረሳችሁ። የምትከታተሉት የጋቢና ቪዮኤ ከአሜሪካ ድምጽ የሚተላለፍላችሁን ዝግጅታችን ነው። አድማጮች ባለፈው ሳምንትም ስናስተዋውቅ እንደቆየ ነው የከአሜሪካ ድምጽ ለወጣቶች የሚዘጋጀው የጋቢና ቪዮኤ ፕሮግራማችን በቅርቡ በጣም በቅርቡ በልዩ ቅንብር በልዩ ዝግጅት ወደ እናንተ ወደ አድማጮቹ ይደርሳል። በፕሮግራማችን ላይ በሚኖራችሁ አስተያየት በዚህ ፕሮግራም ላይ የኔ ሀሳብ፣ የኔ ታሪክ፣ የኔ ሕይወት ለሌሎች ወጣቶች ማስተማሪያ ነውና ሊተላለፍልኝ ይገባል፣ ለማስተማሪያነቱ ለአድማጮች ሊቀርብ ይገባል፣ የምትሉትን አስተያየቶቻችሁንና ሀሳባችሁን በሆርን አት ቪኦኤ ኒውስ ዶት ኮም ላይ ላኩልን። ወይም ደግሞ በፌስቡክ አት ቪኦኤ አማሪክ ወይም በትዊተር ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ይደርሰናል። በቅርቡ ጠብቁን። አሁን ደግሞ ወደ ተከታዩ ዘገባችን ነው የምናልፈው። አዲሱ የማህበራትና የበጎ አድራጎት ድርጅቶች ረቂቅ አዋጅ ለማህበረሰባዊ ድርጅቶች ሰፊ እድል እንደሚከፍት ተገለጸ። የኢትዮጵያ የመቶች ድርጅቶች ህብረትና በኢትዮጵያ ማህበረሰባዊ ድርጅቶች ትብብር በጋራ ለመስራትም ተስማምተዋል። መለስካቸው አመሃ ዝርዝር አለሁ በኢትዮጵያ ማህበረሰባዊ ድርጅቶች ትብብርና በኢትዮጵያ የመብት ድርጅቶች ኅብረት ባዘጋጁት የአንድ ቀን ጉባኤ አዲሱ የማህበራትና በጎ አድራጎት አዋጅ ለሲቪክ ማህበራት ሰፊ ድል እንደሚከፍት በቅርቡ የተሾሙት የኤጀንሲው ዲሬክተር አቶ ጂማ ዲልቦ አስታወቁም። አቶ ጂማ እንዳብራሩት ነባሩ ህግ የዜጎችን ህገ መንግሥታዊ የመደራጀት መብት በተለያዩ ድንጋጌዎች ሸርሽሮት እንደቆየ አስገንዝበዋል። ይሁንና በአሁኑ ወቅት በተጀመረው የለውጥ ሂደት የቀድሞው የማኅበራትና በጎ አድራጎት አዋጅን የሚያሻሽል አዲስ ረቂቅ በሚኒስትሮች ምክር ቤት መጽረቁን አስታውሰው ይህ ሕግ ለሲቪክ ማኅበራት ሰፊ የሥራ ዕድል እንደሚከፍት በመክፈቻ ነግራቸው አረጋግጠዋል። ይህ የጸደቀው አዋጅ በቅርቡ በፓርላማ ኢንዶርስ ይደረጋል ተብሎ የሚጠበቅ ሲሆን ለሲቪል ማህበረሰብ ድርጅቶች ሰፊ የሆነ እድል እንደሚሰጥ በአዋጁም ውስጥ በግልጽ እንደተመለከተው በማናቸውም ህጋዊ በሆኑ ጉዳዮች ላይ ህጋዊ በሆኑ እንቅስቃሴዎች ላይ መሳተፍ እንደሚችሉ ያረጋግጣል። ለሲቪል ማህበረሰብ ድርጅት ትልቅ ትርጉም አለው ብዬ አስባለሁ። ለኢትዮጵያ ዴሞክራሲያዊ ስርዓት ግንባታ የማህበረሰባዊ ድርጅቶች ሚና በሚል ርዕስ በተዘጋጀው በዚህ የአንድ ቀን ጉባኤ በኢትዮጵያ ማህበረሰባዊ ድርጅቶች ትብብርና በኢትዮጵያ የመብት ድርጅቶች ኅብረት በጋራ ለመስራት መስማማታቸውንም ይፋ ባደረጉት ጋዜጣዊ መግለጫ አስታውቀዋል። ጉባኤውን በጋራ ያሰናዱት እነዚህ የማህበረሰባዊ ድርጅት ጥምረቶች አንዱ በውጭ ሀገር ሌላኛው በአገር ውስጥ ሲሰሩ የቆዩ መሆናቸውም ታውቋል። ዋና ጽሕፈት ቤቱን በአሜሪካ አድርጎ የሚንቀሳቀሰው በኢትዮጵያ ማኅበራዊ ድርጅቶች ትብብር 26 ማኅበራትን ያቀፈ ሲሆን በኢትዮጵያ ውስጥ ሲንቀሳቀስ የቆየው በኢትዮጵያ የመብት ድርጅቶች ኅብረት ደግሞ አምስት በሰብአዊ መብቶች ዙሪያ በሚሰሩ ድርጅቶች የተፈጠረ መድረክ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት ከሚከበሩት በዓላት መካከል አንዱ የገና በዓል ነው። በተለያዩ የዓለም ክፍሎች የሚገኙ ኢትዮጵያውያንም ድንበር ሳያግዳቸው ሰብሰብ ብለው በዓሉን ያከብራሉ። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማያ የሚገኘው ዘጋቢያችን ዳንኤል አርገው ቀድሞ አምባሳደርና ጋዜጠኛ ህዱ ሳቡሬ መኖሪያ ቤት ተገኝቶ የገና በዓል አከባበርን ድባብ ቃኝቶ የሚከተለውን ዘገባ ልኮልናል። አመት ጠብቀው አውደ ዓመትን ዞረው ከሚመጡት በዓላት አንዱ የገና ወይም ልደት በዓል አንዱ ነው። በየአመቱ ታህሳስ 29 ቀን ይከበራል። ዮም ተወልደ ቤዛ ኩሉ ዓለም፣ ዛሬ የዓለም ቤዛ ተወለደ እያሉ ኢትዮጵያውያኑ በተለያዩ የዓለም ጫፍ የሚገኙቱ በዓሉን በድምቀት ያከብሩታል። ይህንን በዓል ልደት ለማክበር በመንፈቀ ህዳር የጀመሩትን ጾም ለአርባ ሶስት ቀናቶች ያህል ዘልቀው እነሆ ዛሬ ላይ ደርሰዋል። ዛሬ አውዳመት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል። ቤተሰብ ወዳጅና ዘመድ በጋራ ሰብሰብ ብለው ኢትዮጵያውያኑ አውዳ ዓመትን በጋራ ያከብሩታል። እንኳን አደረሰ እንኳን አደረሰች መባባሉ ዘመናትን የተሻገረ ኢትዮጵያዊ ሴት ነው። በቀዳማዊ ኃይለሥላሴ የዘመነ መንግስቱ ወቅት አንጋፋ ጋዜጠኛ ዲፕሎማትና አምባሳደር ክቡር አህዱ ሳቡሬ መኖሪያ ቤት የገና በዓልን በምን ሁኔታ እያከበሩ እንደሆነ ለማወቅ ጎራ ብዬ ነበረ። እንኳን ለገና በዓል አደረሰው በሚል መልካም ምኞት መግለጫ ጥያቄን አህዱ አልኩ። ክቡር አምባሳደር አህዱ ሳቡሬ ይህንን አሉኝ። እንኳን ሁላችንንም በሰላምና በጤና ለዚህ በዓል አደረሰን። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል የገና በዓል ነው እና በዓሉ እንዴት እያከበሩ ነው? እስኪ በመኖሪያ ቤት ውስጥ ተገኝቻለሁ። የገና በዓል በእውነቱ ደስ ብሎን በየአመቱ የምናከብረው በዓል ነው። የጌታችን ልደት ነው፣ መድኃኒታችን ልደት ሆኖ በልዩ መንፈስ በሁለቱ ከምናከብራቸው የተለያዩ በዓላት አንዱ ነው። መጀመሪያ ወር ትልቁ ልልችላለሁ በጠቅላለሁ ዘንድሮውን በዓል በዚያው መንፈስ ነው ደስ ብሎ የምናከብረው። አሁን በዚህ በመኖሪያ ቤት ውስጥ የተለያዩ ትንሽ ዝግጅቶች አሉን። እነኛን ዝግጅቶች እንግዲህ እንትን እያል ወዳጆቻችንን እንግዲህ ሊጎበኙን የሚመጡትን ወዳጆቻችንን ደስ ብሎ በዚሁ መንፈስ እንቀበላቸዋለን። አብረን በደስታ መንፈስ ነው የምናከብረው በጠቅላላው። እና ይሄ ነው ከሀገራችን ብዙ አይለይም። በሀገራችን ያው መቼም በእውነቱ የተለየ ስሜት የሚሰጥ ታላቅ በዓል ነው እና እዚህም በተሻለ መጠን ያን መንፈስ ተከትለን በዚያው መንፈስ ተመርተን ነው በዓሉ የምናከብረው በጠቅላላው። ጥሬ ስጋ እንደሚወዱ አውቃለሁ። እንዴት እሱ ተዘጋጅቷል? በእውነቱ በጣም ከምወደው ነገር አንዱ ትልቁ ነገር ጥሬ ስጋ ጥሬ ስጋ ነው። ጥሬ ስጋ እርጦ ስጋ በእውነቱ መብላት እኔ በተለይ ወዳለሁ። ይበትላ እና እንደኔው ደግሞ ልጄ ሜሮን ሜሮን አህዱ እሷም ከኔው ጋር አንድ ላይ ሆነን ነው የምንበላው እና የምንትን የምንለው ደስ ብሎ ምንትን እያጣጣምን ሀገራችንንም እያስታወስን የምናከብረው በዓል ነው አውቃለው። ሜሮን አሁን የገባችው ወደ ገበያ ወርዳ እንደነበረ አሁን አሁን ስትመጣ እያየው ነው። አዎ እሷለች እንግዲህ መምረጹም ታውቃለች። በጥሩ ሁኔታ መርጻ ያመጣችው ስጋ ነው እንግዲህ ደስ ብሎን የገና ዕለት የምንኮመኩመው እና በእውነት መንፈሳችን በጥሩ እንትን ከተዝናንቶ ከሚከተለው እንትን አንዱ ትልቁ እንትን ገና ገና ነው። ማወራረጃ ይኖራል እንዴ? መቼም አይጠፋም፣ አይጠፋም ለማለት ይችላል። በጠቅላላ ማወራረጃው ያው የተለያየ እንትን ነው። ዞሮ ዞሮ ብቻ የሆነ ሆኖ መንፈሱ በጥሩ መንፈስ የምናከብረው በዓል ነው። እስኪ አምባሳደር አህዱ ሳቦሬ እንደው ድሮ ኢትዮጵያ እያሉ የገና በዓል እንዴት ነበረ የሚያከብሩት? እንደው በትዝታ ወደኋላ ኋላ አልመልሶት። በእውነት ወደኋላ ተመልሰን ስናስታውስ ብዙ ትዝታዎች አሉ በጠቅላላው እና መቼም አሁን ጊዜው ትንሽ ለየት ያለ ነው። ዞሮ ዞሮ ብቻ ዋናው ነገር በእውነት በወንድማማችነት በፍቅር መንፈስ ሆነን በመተሳሰብ ደስ ብሎን ተዝናንተን የምናከብረው በዓል ነው። በጋራ ሆናቸው ኢትዮጵያ ማለት ነው ኢትዮጵያ እና ጊዜው ትንሽ ለወጥም ቢል ዞሮ ዞሮ ብቻ መንፈሱ ያው አለ እንዳለ ነው። የበዓሉ ስሜት እንዳለ ነው። የበዓሉ ስሜት እንዳለ ነው። እሱን አንዘነጋም። በጠቅላላው ኢትዮጵያ ልዩ አገር ናት፣ ለሁላችንም ለኢትዮጵያውያን ብቻ ሳይሆን ለሌሎችም በሁለቱ ልዩ የሆነች አገር ናት። በዛች ልዩ አገር ውስጥ ተወልደን ያደግን የኖርን ኢትዮጵያውያን ደግሞ በእውነት ይችን ሀገራችንን በሄድንበት ቦታ ሁሉ እሷን ይዘን ነው ደስ ብሎን ተዝናንተን የምናከብረው። እጠቅላለው ግሩም፣ ክቡር አምባሳደር አህዱ ሳቡሬ፣ አሁንም በድጋሚ እንኳን ለገና በዓል በሰላምና በጤና ደረሶት የሚለውን መልካም ምኞቴን ለመግለጽ ወዳለው ስለ ጊዜው ተመሰግናለሁ። ዳንኤልና አምባሳደር አህዱስ አብሮ እናመሰግናለን። አድማጮች፣ በድጋሚ እናንተም እንኳን አደረሳችሁ። ተከታዩ ዘገባችን ወደ ድሬዳዋ ነው የሚወስደን። አዲስ ቸኮል ከድሬዳዋ በተከታዩ ዘገባ በአካባቢው ተከሰተ ያለውን ያስቃኘናል። በድሬዳዋ ኮንጎ ሜዳ የተካሄደው የኦጋዴን ነጻ አውጪ ግንባር ና የሶማሌ ክልል ዴሞክራሲያዊ ትብብር ወይም ሰርዳ አቀባበል ስነ ስርዓት በአስር ሺዎች የሚቆጠሩ ታዳሚዎች የተሳተፉበት ነበር። በዝግጅቱ ላይ እንኳን ደህና መጣችሁ ንግግር ያደረጉት የድሬዳዋ አስተዳደር የካቢኔ አባል ና የፐብሊክ ሰርቪስ ና ሰው ሀብት ልማት ቢሮ ኃላፊ አቶ አቡበከር አዶች ናቸው። አቶ አቡበከር ለሶማሌ ህዝብ ግንባር ቀደም ጠላቱ የሆኑትን ጎሰኝነት፣ ድህነትና ስራ አጥነት ለመዋጋት በጋራ ለመስራት ጥሪ አቅርበዋል። እንደ ሀገር የተጀመረው ለውጥ በድሬዳዋም እየተተገበረ መሆኑን የተናገሩት አቶ አቡበከር በዚህ ሂደት ከመስመር የወጡት እንደሚታገሉ ና የኦጋዴን ነጻ አውጪ ግንባር ና የሶማሌ ክልል ዲሞክራሲያዊ ትብብርም በዚህ ረገድ የበኩላቸው ሚና እንዲጫወቱ ጠይቀዋል። ላለፉት በርካታ ዓመታት በትጥቅ ትግል ላይ የቆዩት የኦጋዴን ነጻ አውጪ ግንባር ና የሶማሌ ክልል ዲሞክራሲያዊ ትብብር ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ነበር በጥምረት ለመስራት የወሰኑት። በአቀባበል መድረኩ ላይ ንግግር ያደረጉት የሁለቱ ድርጅቶች አመራሮችም ይህንኑ ነበር አጉልተው ሲናገሩ የነበሩት። የኦጋዴን ነጻ አውጪ ግንባር ሊቀመንበር አድሚራል መሐመድ ኦማር ኦስማን የሶማሌ ህዝብን ፖለቲካዊ፣ ኢኮኖሚያዊ ና ማህበራዊ ተጠቃሚነትና ተሳትፎ ማጠናቀር ሰፊ ትግል የሚጠይቅ በመሆኑ የሁለቱ ድርጅቶች መዋሀድ አስፈላጊ ነው ብለዋል። በቀጣይም ሁለቱ ድርጅቶች ከተዋህዱ ና እንደ ፖለቲካ ፓርቲ መንቀሳቀስ ከጀመሩ በኋላ የሚያከናውኗቸው እቅዶች ለህዝብ ይፋ እንደሚደረጉ ተናግረዋል። የሶማሌ ክልል ዴሞክራሲያዊ ትብብር ሊቀመንበር ዶክተር ዘካሪያ መሀመድ ሀሰን በበኩላቸው የሶማሌ ህዝብ ልክ እንደሌለው ኢትዮጵያዊ ሁሉ መብት ሁሉ ሊረጋገጥ እንደሚገባ ተናግረው ይህ እውን ሊሆን የሚችለው ግን የክልሉ ህዝብ ሰላሙንና አንድነቱን ሲጠብቅ ነው ብለዋል። የሁለቱ ድርጅቶች ውህደት የሶማሌ ህዝብን አንድነትንም ለመጠበቅ እንደሚረዳ ተናግረዋል። ክልሉ የትልቅ ሀብት ባለቤት እንደሆነ የተናገሩት ዶክተር ዘካሪያ የክልሉ ወጣቶች ግን ምንም አይነት የስራ እድል እየተፈጠረላቸው እንዳልሆነ እና ይህንን ተቀናጅቶ መታገል እንደሚገባ አስምረውበታል። በተለይ ከቪኦኤ ጋር አጭር ቆይታ ያደረጉት አድሚራል ስለ ፓርቲያቸው ቀዳሚ አጀንዳ እንዲህ ይላሉ። የኢትዮጵያ አንድነትና የሶማሌ ህዝብ አንድነት ነው። የዲሞክራሲ ግንባታው ሂደት መቀጠል አለበት። ዲሞክራሲያዊት የሆነች ኢትዮጵያን እንፈልጋለን። የመገንጠል ሀሳባቸውን ትተው እንደሆነም ከቪኦኤ ጥያቄ ቀርቦላቸው ነበር። መብትህ ሳይከበር ሲቀር፣ ፍትሕ ስታጣ፣ እኩልነት ከሌለ፣ ስትገለል፣ ያኔ መገንጠል ብቸኛ አማራጭ ይሆናሉ። ግን የኢትዮጵያ ሕዝብ አንድ አካል ከሆንክና ከተከበርክ መብትህ ከተረጋገጠ የኢትዮጵያ አካል ነህ። አድሚራል መሀመድ በአሁኑ ሰዓት ድርጅታቸው ምንም አይነት ወታደር እንደሌላቸው ጭምር ተናግረዋል። አሁን ምንም ሰራዊት የለንም፣ ካምፕ ውስጥ ናቸው። በቀጣይ የተጣመረውና በሰላማዊ መንገድ ለመታገል የወሰኑ ፓርቲያቸውን የሶማሌ ዲሞክራሲያዊ ፓርቲ ብለው ስሙን ሊቀይሩ ማሰባቸውንም አድሚራሉ ገልጸዋል። ቪኦኤ ያነጋገራቸው የዝግጅቱ ታዳሚ ወጣቶችም ኦብነግ የትጥቅ ትግል አቁሞ በሰላማዊ መንገድ በምርጫ ለመወዳደር መወሰኑ እንዳስደሰታቸው ይናገራሉ። ስሜ አየር ፊሴን ባላለው ድሬዳዋ ከተማ ነዋሪ ነኝ። ዛሬ በጣም ደስ ብሎናል። ፕሮግራሙ በጣም ቆንጆ እየካሄደ ነው። በጣም በጣም ደስ ብሎናል። ዘመዶቻችን ዛሬ በሰላም መመለሳቸው በጣም ደስ ብሎናል። ከአሁን ለወደፊቱም በሰላም መኖር እንፈልጋለን። የሶማሌ ክልል በቆዳ ስፋት ሁለተኛ፣ በህዝብ ብዛት ደግሞ ሶስተኛው ትልቁ የኢትዮጵያ ክልላዊ መንግስት ነው። ክልሉ በርካታ ግጭቶችን ሲያስተናግድ የኖረ በመሆኑ በመሰረተ ልማት ከሌሎች ክልሎች አንጻር የተጎዳ ነው። ፖለቲካዊ አለመረጋጋቶችን በክልሉ ጎልተው የሚታይ ችግር ነው። አዲሱ የጠቅላይ ሚኒስትር አብይ አህመድ አመራርን ወደ ስልጣን መምጣት ተከትሎ ሶማሌ ክልልም የአመራር ለውጥ አድርጓል። ትጥቅ ትግልን ቀዳሚ ምርጫቸው አድርገው የነበሩ ድርጅቶች በሰላማዊ መንገድ ለመታገል መወሰናቸውና የሶማሌ ክልልም በጋራ ለመስራት ፈቃደኛ መሆኑ በብዙዎቹ የክልሉ ተወላጆች ተስፋ እንዲፈነጠቅ ነው። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ። አዲስን ለዘገባው እናመሰግናለን። አድማጮች በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያልን እንሰናበታችኋለን። ፕሮግራሙን ሳስተናግዳችሁ የነበርኩትኝ ጽዮን ግርማ ነበርኩኝ። በቴክኒክ ያቀናበረልን ደግሞ ሞክቢል ያበሮ ነበረ። ከተከታዩ ዜማ ጋር እንኳን አደረሳችሁ እያልን እንሰናበታለን። ደህና ደሩ፣ መልካም ምሽት፣ በነገው ጉዞ እንገናኝ

उन रेडियो सगले अमेरिका